ለ2021-22 የትምህርት ዘመን በትምህርት ቤት በአካል ተገኝቶ መማር ይህን ይመስላል። በትምህርት ቤት ውስጥ ከመዋለ ህፃናት ወይም ኪንደር ጋርተን እስከ 12ተኛ ክፍል ድረስ የሚማሩ ተማሪዎች ከአስተማሪዎቻቸውና ከትምህርት ቤቱ ባልደረቦች በአካል ድጋፍ ያገኛሉ። ተማሪዎች በመማሪያ ክፍሎቻቸውና በትምህርት ቤታቸው ህንፃ ውስጥ የመገናኘትና ማህበረሰብ የመገንባት ዕድል ይኖራቸዋል። ተማሪዎችና ሰራተኞች በትምህርት ቤት ውስጥ ደህንነታቸው መጠበቁን የሚያረጋግጡ ሁሉም የጤናና ደህንነት አሰራሮች ይቀጥላሉ። በትምህርት ቤት የሚማሩ ተማሪዎች ከቤት መማር ቢፈልጉ ትምህርቱን በኦንላይን እንዲከታተሉ እድሉን ያገኛሉ። ለልጆ ወይም ለልጆቾ በትምህርት ቤት በአካል ተገኝቶ መማርን ከመረጡ ሌላ ምንም ማድረግ አይጠበቅቦትም። ልጆ ወይም ልጆቾ ከሰብተምበር 2021 እስከ ጁን 2022 በትምህርት ቤት በአካል በመገኘት ለመማር ይመዘገባሉ።